የአሜሪካ ድምፅ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 1 2017 ዓ ም ዝግጅታችን ጀመረ። በሲዳማ ክልል በሕገወጥ የነዳጅ ንግድ ላይ ተሳትፏል የተባሉ አርባ ሰዎችን መክሰሱን ክልሉ አስታወቀ። አርባ የሚሆኑ ሰዎችን ጥርስ ተደርጎ ምርመራ የተጋደ በሕግ ስርዓት እየሄደ ያለበት ሂደት አለ። እነዚህም ጉዳዮች ተጠናክረን እየቀጥልናለ ነው። የክልሉ የንግድና ገበያ ልማት ቢሮ ኃላፊ አቶ ቡርቃ ቡጡላ ናቸው። ይህንንና ሌሎች ዘገባዎችን አካተን እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። ሰላም ጤና ይስጥልን። እንደምናመሻችሁ፣ የተከበራችሁ አድማጮች፣ ፕሮግራሙን በመምራት አበሬያቸው የማመሸው ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብረናችሁንን እናንተ አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ። ክብራትና ክብራን ከቅዳሜ ምሽት ዜና ጋር እንግዲህ ወልዴ ነኝ። የአሜሪካው ፕሬዚደንት ዶናልድ ትራምፕ እና የጃፓኑ ጠቅላይ ሚኒስትር ሺጌሩ ኢሺባ ትላንት በዋይት ሀውስ ተገናኝተው ለአሜሪካና ጃፓን አዲስ ወርቃማ ዘመን መጥተዋል ሲሉ አውጀዋል። የሽጌሩ ኢሺባ ጉብኝት የመጣው ዶናልድ ትራምፕ በውጭ ጉዳይ ፖሊሲ መስክ ሰሞኑን ሲናገሯቸው የነበሩት ጉዳዮች አጋሮችንም ሆነ ባላንጣዎችን በሚያሳስብበት ወቅት ነው። በጃፓን አብዛኞች ጠቅላይ ሚኒስትሩ በአሜሪካ ዶናልድ ትራምፕን ለማግኘት ጉብኝት ማድረጋቸው አስጨንቋቸው ነበር ያለው የቪኦኤ የዋይት ሀውስ ኃላፊ ፓትሲ ዊዳኩስዋራ ዘገባ፣ ኋላ ላይ ግን ጠቅላይ ሚኒስትሩ በውይይቱ መልካም ውጤት ማሳየታቸውን ጠቁሟል። እንደ ጠቅላይ ሚኒስትሩ መልከ መልካም በሆን እመኝ ነበር፣ ግን አይደለሁም ሲሉ ዶናልድ ትራምፕ ቀልድ ጣል ሲያደርጉ፣ ሺጌሩ ኢሺባ በበኩላቸው ዶናልድ ትራምፕ ያለፈውን ምርጫ ለማሸነፍና ከግድያ ሙከራ በኋላም ዓላማቸውን ለማሳካት ያደረጉትን ጥረት አድንቀዋል። በሁለቱ ሀገራት መካከል ካሉት አጨቃጫቂ ጉዳዮች ውስጥ ኒፖን ስቲል የተሰኘውና በፒትስበርግ የሚገኘው የብረት ማምረቻ ጃፓን በ15 ቢሊዮን ዶላር ለመግዛት ያቀረበችው ሀሳብ በቀድሞው ፕሬዚደንት ጆ ባይደንም ሆነ በወቅቱ ፕሬዚደንት ዶናልድ ትራምፕ ተቀባይነት ያለማግኘቱ ይገኝበታል። በጋዜጣዊ መግለጫው ወቅት የብረት ኢንዱስትሪው ለአሜሪካ እጅግ አስፈላጊ እንደሆነ ያመለከቱት ዶናልድ ትራምፕ ፋብሪካውን ከመግዛት ይልቅ ሌላ መዋለ ንዋይ መድበው እንዲሰሩ ሀሳብ አቅርበዋል። የጸጥታ ጉዳይን በተመለከተ ሁለቱ ሀገራት በሰሜን ኮሪያ የተደቀነውን የኒውክሌር ስጋትና ቻይና በታይዋንም ሆነ በአካባቢው ውቅያኖች ላይ የደቀነችውን ስጋት በጋራ መመከቱን እንደሚቀጥሉ አመልክተዋል። የሩዋንዳው ፕሬዝደንት ፖል ካጋሜ እና የኮንጎ ዲሞክራቲክ ሪፐብሊካቻቸው ፌሊክስ ቼሴኬዲ በታንዛኒያ እየተካሄደ ባለው እና የአካባቢው ሀገራት በኮንጎ አስቸኳይ የተኩስ አቁም እንዲደረግ በጠየቁበት ጉባኤ ላይ ተገኝተዋል። በሩዋንዳ የሚደገፉት ኤም 23 አማጽያን በማዕድን ሀብቷ በምታወቀው ኮንጎ ሰፊ ስፍራዎችን በፍጥነት ተቆጣጥረዋል። በግስጋሴው ወቅትም በሺ የሚቆጠሩ ሰዎች ህይወታቸውን ሲያጡ፣ በርካቶች ተፈናቅለዋል። ቡድኑ ስልታዊ ጠቀሜታ ያላትን ጎማ ከተማ ባለፈው ሳምንት ሲቆጣጠር ግስጋሴውን እየቀጠለ መሆኑም ታውቋል። በዳሬስ ሰላም በሚካሄደው ጉባኤ ላይ ስምንት የምስራቅ አፍሪካ ማህበረሰብ ተወካዮችና 16 የደቡብ አፍሪካ ልማት ማህበረሰብ አባላት ተወካዮች በመሳተፍ ላይ መሆናቸው ታውቋል። ፖል ካጋሜ በጉባኤው ላይ በአካል ሲገኙ፣ ቺሴኬዲ ደግሞ በቪዲዮ አማካኝነት በመሳተፍ ላይ ናቸው። ሁሉም ወገኖች የተኩስ አቁሙን ተግባራዊ እንዲያደርጉ ጥሪ እናደርጋለን። በተለይም የኤም 23 አማጺያን ግስጋሴያቸውን እንዲያቆሙ፣ የኮንጎ ሰራዊት ደግሞ የበቀል እርምጃ ከመውሰድ እንዲቆጠብ ጥሪ እናደርጋለን ብለዋል የወቅቱ የምስራቅ አፍሪካ ሀገራት ማህበረሰብ ሊቀመንበር የሆኑት የኬንያው ፕሬዝደንት ዊሊያም ሩቶ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በማሊ በወታደራዊ አጀብ ይጓዙ በነበሩ ተሽከርካሪዎች ላይ በእስልምና አክራሪዎች ሳይፈጸም አልቀረም በተባለ ጥቃት ሰላሳ ሁለት ሰዎች መሞታቸውን ባለስልጣናት ዛሬ አስታውቀዋል። ተጓዦቹ በአገሪቱ ወታደሮች እና በሩሲያው ቅጥር ወታደሮች ወይም ዋግነር ቡድን አጃቢነት ይንቀሳቀሱ እንደነበር እና በሰሜናዊ የአገሪቱ ክፍል ወደሚገኝ አንድ የወርቅ ማዕድን በመሄድ ላይ የነበሩ የውጭ ሀገራት ዜጎችም የሚገኙበት እንደሆነ የአካባቢው ነዋሪዎች ተናግረዋል። ማሊ በአፍሪካ ካሉ ከፍተኛ የወርቅ አምራች ሀገራት አንዷ ብትሆንም ምርቱ ከቅርብ ጊዜ ወዲህ ተመናምኗል። ሲቪሎች ይጓዙበት የነበረውን አጀብ ጂሃዲስቶች አድፍጠው ጥቃት እንደከፈቱበት አንድ ስማቸው እንዲጠቀስ ያልፈለጉ ባለስልጣን ለኤኤፍፒ ዜና ወኪል ተናግረዋል። በጥቃቱ ወታደሮችም እንደሞቱ ታውቋል። አልቃይዳ፣ እስላማዊ መንግስትና ሌሎች ወረበሎች ማሊን ከአስር ዓመታት በላይ ሲያብጡ ከርመዋል። አንድ ከፍተኛ የእስላማዊ መንግስት ቡድን መሪን መያዙንና በርካታ ጂሃዲስቶችን መግደሉን የማሊ ሰራዊት ባለፈው ወር አስታውቆ ነበር። በመጨረሻም አድማጮች ሐማስ ተጨማሪ ሶስት እስራኤላውያንን ሲለቅ እስራኤል በበኩሏ 183 ፍልስጤማውያን እስረኞችን ለቀቀች። በተኩስ ማቆም ስምምነቱ መሠረት የተለቀቁት እስራኤላውያን የገረጡና የተዳከሙ መሆናቸው ታይተዋል። የእስራኤላውያኑ ገርጥቶ መታየትና ሐማስ በሚለቀቁበት ወቅት ያዘጋጀው ስነ ስርዓትና ንግግር እንዲያደርጉ ማስገደዱ በእስራኤል በርካቶችን አስቆጥተዋል ተብሏል። ለስድስት ሳምንት የታቀደውን የመጀመሪያው ደረጃ የተኩስ አቁም ስምምነት እንዲያራዝሙም በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ ግፊቱ እንዲጨምር ያደርጋልም ተብሏል። ሐማስ እስካሁን 13 እስራኤላውያን ታጋቾችና ሶስት የታይላንድ ሰራተኞችን ሲለቅ እስራኤል ደግሞ በአብዛኛው ፍልስጤማውያን የሆኑ 600 እስረኞችን ለቀ ለች የዛሬው ልውውጥ የመጣው የአሜሪካው ፕሬዝደንት ዶናልድ ትራምፕ ከጋዛ ነዋሪዎች እንዲወጡ ተደርገው ሰርጡን አሜሪካ በባለቤትነት ተያዝ የሚለውን ሀሳባቸውን እየገፉ ባለበት ወቅት ነው። የትራምፕን ሀሳብ የአሜሪካ አጋሮችም ሆኑ ባላንጣ የሆኑ ሀገራት ሲቃወሙት፣ ቤንጃሚን ነታንያሁ ግን ከረዥም ዓመታት ወዲህ ለመጀመሪያ ጊዜ የቀረበ አዲስ ሀሳብ ሲሉ አሞካሽተውታል። ክቡራትና ክቡራን፣ የምሽቱ ዜና በዚሁ ተጠቃሏል። ዜናውን ያሰማዋችሁ ጉዳዮልድነኝ መልካም ቆይታ። የዓለም ዜናዎቹ፣ አመሰግናለሁ። በ22 በ25 እና በ31 ሜትር በአንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት አንድ ቀን 2017 ዓ ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። አሁን ወደ ዕለቱ አብይ ርዕስ ዘገባችን እንውሰዳችሁ። በሲዳማ ክልል የንግድና ገበያ ልማት ቢሮ በሕገ ወጥ የነዳጅ ዝውውርና ንግድ ተሳትፈዋል ያላቸውን አርባ ሰዎች አስሮ ክስ እንደመሰረተባቸው ለአሜሪካ ድምፅ አስታወቀ። ዮናታን ዘብዲዮስ ዝርዝር አለው። በሲዳማ ክልል የንግድና ገበያ ልማት ቢሮ ምክትል ኃላፊና የንግድ አስራርና ቁጥር ዘርፍ ኃላፊ አቶ ቡርቃ ቡጡላም በኮንትሮባንድ የነዳጅ ዝውውርና ንግድ ተሳትፈዋል ያላቸውን አርባ ሰዎችን ቢሮው ማሳሰሩና ክስ መመሰረቱን ለአሜሪካ ድምጽ አስታውቋል። አጠቃላይ ክልል ውስጥ በዚህ ጉዳል ብቻ በተሰራው ማለት ነው። ላኛው ሳይጨምር በዚህ ሂደት በዚህ የተሳተፉ በተጨማሪ በህገ ወጥ ንግድ የተሳተፉ ወደ አርባ የሚሆኑ ሰዎችን ቁጥጥር ስር ተደርጎ ምርመራ የተጋደ በህግ ስርዓት እየሄደ ያለበት ሂደት አለ። እነዚህን ጉዳዮች ተጠናክረን እየቀጠልን ያለ ነው አሁን ይሄ ለውጥ መጥቷል። በ በተሰራ ስራ ብክነቱን መቀነስ ችለናል። አንደኛ ሁለተኛ ተጠናክሮ መቀጠል አለበት ብለን አሁን ሁለተኛው ምዕራፍ እየሰራን አለ ነው። ከዚህ ከተማ አባሳ ከተማን ጨምሮ ዞን ከተሞች፣ ወረዳ ከተሞች ላይ ከፍተኛ የሆነ የነዳጅ ህገ ወጥ ቤንዚን ንግዶች አሉ። ዋና ዋና ከተሞች አባሳ ከተማን ጨምሮ ዞን ከተሞች ላይ በዚህ በተወሰደው እርምጃ የተሰራው ስራ ለውጥ የመጣ ቢሆንም ወረዳ ከተሞች ላይ ማዘጋጃ ባለባቸው ከተሞች ላይ ገጠር ከተሞች ላይ ይህ ስርጭት አሁንም የህገወጥ ንግዱ በሙሉ ሙሉ በሙሉ እንደ ሐዋሳ ማስቀረት ስላልተቻለ ይህንን አጠናከር መቀጠል አለብን ብለን ወስደናል። ቢሮ በህገወጥ መንገድ ሲሸጥ የነበረውን 38 ሺህ ሊትር በንዚን መያዙና 3.4 ሚሊዮን ብር ሸጠ ወደ መንግስት ካዜና ገቢ ማድረጉንም ምክትል ኃላፊው ገልጿል። ከማደያ እየቀዱበት ወደ ጥቁር ገበያም እየወሰዱ ሲሸጡበት የነበሩ ያሏቸውንም 28 ሞተር ሳይክሎችና አስር ተሽከርካሪዎችም በፖሊስ ቁጥር ስር መሆናቸውንም አመልክቷል። ባለፉት ሁለት ወር ውስጥ አምስት ነዳጅ ማደያዎች ለተወሰነ ጊዜ ሥራ አቋርጠው እንዲዘጉ መደረጉን አመልክተው የእነዚህ ማደያ ባለቤቶች ከጥፋታቸው መታረማቸውን ቃል ገብተው በፍርማቸው ካረጋገጡ በኋላ በገንዘብ መዋጮም ወደ ሥራ እንዲመለሱ መደረጉን አመልክቷል። በተለይም ለጥቁር ገበያ ቤንዚን ለሸጠም አንዱን ማደያም በ400 ሺህ ብር መቅጣታቸውን አስረድተዋል። ንግድና ገበያ ልማት ቢሮን፣ የጸጥታ ቢሮ ፖሊስ ኮሚሽንን፣ መንገድ ልማትና ትራንስፖርት ቢሮን ጨምሮ ሌሎችም ጉዳዩ መለከታቸው ቢሮዎችን ያዋቅር አዲስ ግብረ ኃይል ተዋቅሮ ወደ ስራ ገብተናል። ስለዚህ የሚቀርበው ቤንዝን መባከን የለበትም በሚል የግብረ ኃይሉ በሰራው ስራ ለውጦች መጥተዋል። ከዚህ በፊት ማደያዎች በሁለት ቀን በአንድ በሶስት ቀን የሚጨርሱት ቤንዚን እስከ ሶስት አራት አምስት ቀን እንዲደርስ በፕሮግራሙ መሰረት እንዴት ተደርጓል። ለውጥ ነው። ከዚህ በፊት ተመላልሶ የሚቀዱ መኪናዎች፣ ተሽከርካሪዎች፣ ሞተር ሳይክሎች ሁላ ቁጥጥር እየተደረገ የሚቀንሱበት ሂደት መጥቷል። በእነሱ ላይም እርምጃ የመውሰድ ስራ ሰርተናል። በዚህ መነሻ ከማዳያዎችም ከሌሎች ክልሎችም የሚገቡ የነበሩ የነዳጅ ዘን በየቤቱ በፍቃድ ሳይሰጣቸው ሲነግዱ የነበሩትን ጨምሮ ወደ 38 ሺህ ሊትር የሚሆን በዚህ ግብረ ኃይል ብቻ ሰብስበን ወደ ህግ አምጥተን ለመንግስት ገቢ እንደሆነ ተደርጎ ወደ 34 ሚሊዮን የሚሆን ብር ተሽጦ የመንግስት ገቢ የሆነበት አለ። አቶ ቡርቃ ሲናገሩም ቢሮ በነዳጅ ግብይት ላይ የተስተዋለውን ችግር ለመቅረፍ በወሰደው እርምጃ ለውጥ ተገኝቷል ባይ ናቸው። ወንደሰን ሺመልስ የተባለ አንድ የታክሲ ሹፌር ግን ችግሩ የተባባሰው የክልሉ መንግስት ግብረ ኃይል በማቋቋም ህገ ወጥነትን ለመከላከል ዘመቻ ከጀመረ ወደ ነው ሲሉ ሁኔታውን ለአሜሪካ ድምፅ ተናግሯል። ማርኬት ምንም የቀረበት ሁኔታ የለም እና እንደውም የባስ የተባባሰ ሁኔታ ነው ያለው። አሁንም ቢሆን ማለት ነው እና ምንም ለውጥ የለም። አንዴ በጣም እንጂ በስምንት ቀን በሰባት ቀን ነው የሚመደበው እና ለዚህ መኪና የተፈቀደለት ለሶስት ቀናት ነው ሊሰራ የሚችለው እና የቀረውን ቀን ተቀምጠን ሌላ ሌላ ቦታ ነው የምናሳልፍ ያለ ስራ እና ያ ቀን እስኪደርስ ድረስ ድረስ ራሱ የሰራነው ብር ይባክ ነው። አሁንም ረጃጅም ሰልፎች በየማደያዎች መኖሩና ከሌሊት አንስቶ ለሰዓታት እንደሚሰለፉም የታክሲ ሹፌር የሆነችው አበራሽ ኃይሉም ለአሜሪካ ድምፅ ተናግረዋል። ፍሬና የትንሽ ሶስት አመት አካባቢ የሆነኛል በዚህ ስራ ነው የምተዳደረውና በፊት ጥሩ ነበር። አሁን ያለ ሁኔታ ቤንዚል በጣም ከባድ ነው። ምክንያቱም የምንወጣው አስር ሰዓት ነው ምለቀቅልን አስራ አንድ ሰዓት አካባቢ ነው እና የምናገኘው በሳምንት አንድ ነው። እሱን ተሰልፈን ቀን ሙሉ ውለን እስካሁን ቀን ሙሉ እዚህ ነው የዋልነው እና በጣም አስቸጋሪ ሁኔታ ላይ ነው ያለው። አንድ በመንግስት ተቋም እንደሚሰሩ የሚናገሩና ስማቸው እንዲጠቀስ አልፈለጉ የከተማው ነዋሪ የነዳጅ ዋጋ መጨመሩ ያስከተለው የኑሮ ውድነት እንዳለ ሆኖም እጥረቱ በቀጥታም ሆነ በተዘዋዋሪም የትራንስፖርቱን ዋጋ በማናሩ በኑሯችን ላይ ከፍተኛ ጫናም አሳድሯል ሲሉ አክሏል። በእንቅርት ላይ ጆሮ ደግፍ እንዲሉ ይህ መሆኑ ከኑሮ ውድነት ጋር ተዳምሮ ከአቅማችን በላይ ሆኗል ሲሉ ምሬታቸውን ገልጿል። በሐዋሳ ከተማ ከፍተኛ የሆነ የነዳጅ እጥረት ነው ያለው። ስለዚህ በማንኛውም ሰዓት የታክሲ አሽከርካሪዎች ዋጋ ይጨምራሉ። ስለዚህ እሱን አፎርድ ለማድረግ እሱን ለማግኘት ደግሞ የእኛ ደሞዝ በቂ አይደለም። አሁን ከኮሪደር ልማት ጋር ተያይዞ መንገዶች ይዘጋሉ። ስለዚህ መንገድ በተዘጋ ቁጥር ደግሞ ተጠቃሚው ላይ የዋጋ ጭማሪ ያደርጋሉ። እሱን ለማድረግ ደግሞ ደሞዛችንም በቂ አይደለም። የኑሮ ውድነቱ እየጨመረ በሄደ ቁጥር የእኛ ደሞዝ ባለበት ነው የቆመው። ስለዚህ ከፍተኛ ችግር ውስጥ ነው ያለነው። የክልሉ ንግድና ገበያ ልማት ቢሮ ምክትል ኃላፊ አቶ ቡርቃ ቡጥላም ችግሩ ሙሉ በሙሉ ያልተቀረፈውና በከተማው አሁንም ረጃጅም የነዳጅ ሰልፍ ያልቀነሰው የክልሉ የነዳጅ ፍላጎትና አቅርቦቱ ስለማይመጣጥን ነው ብሏል። ከሰልፉ ጋር ሰልፉን ማስቀረት ያልቻል ነው በተወሰኑ ዋዳዎች ላይ ስለሚገኝ ማለት ነው። ተሽከርካሪዎቹ በጣም ቁጥራቸው በርከት ያሉ ስለሆኑ በዚህ መነሻ ሰልፉን አሁን ማስቀረት አልቻለም። የምንናገር ከዚህ ጋር ታይዞ የሚነሱ ጥያቄዎች አሉ ማህበረሰቡ የሚያነሳቸው ይሄ ቁጥጥር ከጀመረ በኋላ ትንሽ ዋጋም ጨምሯል። ልክ ነው። እንዴት ነው ጨመረው? ከዚህ በፊት ከዚህ ማዳ ብቻ የሚቀዳል ነበር እና ማህበረሰቡ ሲጠቀመ ነበር። ምክንያቱም ከሌሎች ክልሎችን በብላክ ማርኬት ከፍተኛ ይገባ ነበር። ይሄንን ጠንካራ ክትትል አድርገን እኛ እንዳይገባ አድርገናል። በዚህ መነሻ ብላክ ማርኬት ላይ ያለው አሁን አባሳል ከተማ ላይ ቀንሷል። አታገኙም ባህላንድ ይዞ ከፍተኛውን ቁጥጥር እያደረግን ያለ ነው። የነዳጅና ኤኔርጂ ባለስልጣን ዋና ዲሬክተር ሰረላ አብደላ ችግሩ የተፈጠረው በአቅርቦት እጥረት ብቻ ሳይሆን በህገወጥነትም ጭምር ነው ብሏል። ዲስትሪቢሽን ኔትወርክ ላይ አልፎ አልፎ የሚያጋጠሙ ችግሮች አሉ። ምክንያቱም ይሄ ሰባ አምስት ፐርሰንት አካባቢ ኦልሞስ ሰማንያ ፐርሰንት የሚባል የሚመጣው ከእንትን ነው ሱዳን ነበረ የሚመጣው ስለዚህ አሁን ያ ዲማንድ በሙሉ ወደዚህ ዞሯል። አልፎ አልፎ ደግሞ የዚ የተርሚናሉ በተለያዩ ምክንያቶች መንገራገጮች ይገጥሙናል። ምክንያቱም ሲሰራ የዛሬ አስራ ዘጠኝ ዓመት አካባቢ አሁን ያለውን ከአንድ ነጥብ ስድስት ወደ አራት ነጥብ አንድ ሜትሪክ ቶን አካባቢ ታሳቢ ያደረገ አልነበረ። አሁን አራት ነጥብ አንድ ሜትሪክ ቶን ነው እንደአጠቃላይ እንደ ሀገር የሚጠቁ ሶ ከሱ ጋር ተያይዞ ያሉ ቻሌንጆች አሉ። አምና በጣም ተቸግረን ነበር። ዘንድሮ ግን በተወሰነ መልኩ ችግሮቹ ቀስ ተብሎ የአንዳንዱ የሜንቴናንስ የሚፈልጉትን ሜንቴናንሶቹ እየተሰቸ ያሉት በቴክኖሎጂ የታገዘ ቁጥጥር ለማድረግ ስማርት ፊውል ስቴሽን የተሰኘ ዘመናዊ አሰራር ነው ባለስልጣኑ የዘርጋ እንዳለም አመልክተዋል። ፊውል ሰፕላይ ቼን ማኔጅመንቱ ጋር አብሮነት ግር የተዳርገው ለመስራት የምናስባቸው እና እሱም በቅርብ ጊዜቶች ወደ ትግበራ ስናስገባቸው ምናልባት ይሄ በየቦታው የምትወጣዋንም አውቶማቲክ ፓንኬጅ ይሄ ፕሮቦች ስለሚኖሩት ሴንሰሮች ስለሚኖሩት፣ በዛ መሰረት የቁጥጥር ስርዓቱን ሞር በጣም አድቫንስድ ማድረግ አሁን ከተበረሰበት ቴክኖሎጂ። ሁለተኛው ደግሞ የቁጥጥር ስርዓቱንም የህዝቡን በየቦታ የሚነሱትንም በትክክል ሰፕላዩ ለተደራይት ፐርሰን መድረሱንም ማየት የሚቻልበት የመኪና ተመላልሶ ይሄ የሚያረገውንም ቼክ አርጎ አካውንተብን ለማድረግም ይጠቅመናል። የክልሉ ንግድና ገበያ ልማት ምክትል ቢሮ ኃላፊ አቶ ቡርቀም ለስዳማ ክልል እስከ 8 ነጥብ 8 ሚሊዮን ሊትር ነዳጅ ቢያስፈልግም እየቀረበ ያለው 2 ነጥብ 8 ሚሊዮን ሊትር ብቻ ነው ብሏል። በክልሉም 7 ሺህ ባለ ሶስት እግር ባጃጆችን ጨምሮም 68 ሺህ ተሽከርካሪዎች መኖራቸውን አስታውቀዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም። ዩናይትድ ስቴትስ በጦርነት የዳሸቀችውን ጋዛን ትይዛለች ሲሉ ፕሬዝዳንት ዶናልድ ትራምፕ ተናገሩ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዩናይትድ ስቴትስ በጦርነት የዳሸቀችውን ጋዛን በባለቤትነት እንድትረከብ እንደሚፈልጉ ተናግረዋል። ይህ ሀሳባቸው ታዲያ የጋዛ ነዋሪዎች ዮርዳኖስና ግብጽን ጨምሮ በሌሎች ሀገሮች እንዲሰፍሩ ለማድረግ እቅድ እንዳላቸው ከአሁን ቀደም ከተናገሩትም ገፋ ያለ ሀሳብ ነው። ፕሬዝዳንት ትራምፕ ይህን ሀሳባቸውን የገለጹት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ተቀብለው ባስተናገዱበት ወቅት ነው። የአሜሪካ ድምጽ የዋይት ሀውስ ዘጋቢ ፓቲ ዊዶ አስኳራ ያደረሰችልን ዘገባ ቆንጅታዬ ታቀርበዋለች። ፕሬዚደንት ትራምፕ አስደንጋጩን ይህንን ፍላጎታቸውን ያሳወቁት እንደ አውሮፓውያን የዘመን አቆጣጠር ጥር 19 ቀን በእስራኤልና በሐማስ መካከል የተፈረመውን የተኩስ አቁም ስምምነት ተከትሎ በብዙ መቶ ሺዎች የተቆጠሩ የጋዛ ነዋሪዎች ወደ ወደመው መኖሪያቸው እየተመለሱ ባሉበት በዚህ ወቅት ነው። ዩናይትድ ስቴትስ ጋዛን ትቆጣጠራለች፣ እናም ስራ እንሰራበታለን። ፕሬዚደንቱ በቅርቡ የጋዛ ሰዎች ዮርዳኖስንና ግብፅን ጨምሮ ወደ ሌሎች ሀገሮች ሄደው ቢሰፍሩስ የሚል ሀሳብ አመንጭተው እንደነበረ ይታወሳል። የትናንቱ ደግሞ ከዚያ ገፋ ያለ ነው እና አለማውና የመካከለኛው ምስራቅ ሪቬራ ሲሉ ወደ ጠሩት እንቀይረዋለን ሲሉ ፍላጎታቸውን ገልጸዋል። ዩናይትድ ስቴትስ ያንን መሬት በባለቤትነት ታስተዳድራለች፣ ታለመዋለች፣ ብዙ ሺህ የስራ እድል ትከፍታለች፣ ግሩም ቦታ ይሆናል የሚለውን ሀሳብ ያነጋገርኳቸው ሰዎች በሙሉ ወደውታል። ታይቶ የሚያውቅ ግሩም ቦታ ነው የሚሆነው ምክንያቱም እስካሁን እዚያ የሚታየው ሞት ውድመትና ፍርስራሽ ብቻ ነዋ። ትራምፕ ይህንን የተናገሩት ትናንት ማክሰኞ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔተንያሁን በዋይት ሀውስ ተቀብለው ባስተናገዱበት ወቅት ነው። ጠቅላይ ሚኒስትሩ በበኩላቸው ከአሁን በፊትም ይህን ተናግሬያለሁ፣ አሁንም ደግሜ እናገራለሁ። እስራኤል በዋይት ሀውስ እንደርሱ ያለ ታላቅ ወዳጅ ኑሯት አያውቅም። ፕሬዚደንት ትራምፕ ለ15 ወራት በተካሄደው ጦርነት የዳሸቀችውን ጋዛን እንዴት አድርገው ለመቆጣጠር እንዳቀዱ በዝርዝር የተናገሩት ነገር የለም። የዩናይትድ ስቴትስ ወታደሮች አይላኩም ብለውም ቁርጥ አድርገው አላሳወቁም። ጋዛን የመቆጣጠር ሀሳባቸው እንደ አውሮፓውያን የዘመን አቆጣጠር በ2020 ዓ ም እስራኤልና የአረብ ሀገሮች መካከል ግንኙነት እንዲጀመር ያደረገው የአብርሃም ስምምነት ሳውዲ አረቢያን እንዲያካትት ለማድረግ ካላቸው እቅድ ጋር እንዴት እንደሚያጣጥሙትም ግልጽ አይደለም። ሳውዲ አረቢያ ለእስራኤል እውቅና የምትሰጠው የጋዛው ጦርነት ሲያከትምና ፍልስጤማውያንን ለራሳቸው ሀገረ መንግስት የሚያበቃ ሂደት ሲኖር ብቻ ነው ብላ አስታውቃለች። ሚሬቴ መብሮክ በመካከለኛው ምስራቅ ተቋም ከፍተኛ አጥኚ ናቸው። የሚከተለውን አስተያየት ሰጥተዋል ከፍልስጤም አውጥቶ ወደ አጎራባች ሀገሮች በማጋዝ መጀመሩ ስኬታማ አካሄድ አይደለም። ስለዚህ ከበድ ያለ አንድምታ የሚያስከትል ይመስለኛል። ይህን ካልኩ በኋላ ግን ፕሬዚዳንት ትራምፕን በሚመለከት በሌሎችም ብዙ ጉዳዮች የማናውቀው እንዳለ ሁሉ በዚህኛውም ምን እንደሚያደርጉ መጠበቅ ብቻ ነው ያለብን። የትራምፕ ጋዛን የመያዝ ሀሳብ የኋለኛው የተስፋፊነት ፍላጎታቸውን ያሳዩበት ነው። ካሁን በፊት ግሪንላንድን ከዴንማርክ ለመረከብ እንዲሁም ፓናማ ቦይና ካናዳን ወደ ዩናይትድ ስቴትስ ለመጠቅለል እንደሚፈልጉ ተናግረዋል። ፕሬዚደንቱ ትናንት ጠቅላይ ሚኒስትር ኔተንያሁን ከመቀበላቸው ቀደም ብለው ኢራን ላይ የኒውክሌር የጦር መሳሪያ እንዳትታጠ ቅ ጫና ለማድረግ የጀመሩት ጠንካራ ዘመቻ እንደገና እንዲቀጥል መመሪያ ሰጥተዋል። ዩናይትድ ስቴትስ ፍልስጤማውያን ስደተኞችን ለሚረዳው የተባበሩት መንግስታት ድርጅት ተቋም የምትሰጠውን ድጋፍ አስቁመዋል። ጸረ ሴማዊ ሲሉ ከጠሩት የመንግስታቱ ድርጅት የሰብአዊ መብቶች ካውንስልም ዩናይትድ ስቴትስን አስወጥተዋታል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁ የአማርኛ ቋንቋ አገልግሎት ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ፣ እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን መከታተል ትችላላችሁ። በትንታኔ መጽሔት ዝግጅታችን ደግሞ የያዝነው ወደ ናይጄሪያ የሚያቆየንን ዘገባ ነው። ናይጄሪያ በዩኤስኤአይዲ እግድ ምክንያት የሚደርሱ ተጽዕኖዎችን ለመቅረፍ የሚያስችል እርምጃ ይፋ አድርጋለች። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ለውጭ ሀገራት የሚሰጡ የገንዘብ ድጋፎችን ለዘጠና ቀናት ማገዳቸውን ተከትሎ የናይጄሪያ ባለስልጣናት በአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤድ ድጋፍ ይንቀሳቀሱ ለነበሩ የጤና ፕሮግራሞች የሽግግርና ዘላቂ እቅድ የሚያዘጋጅ ኮሚቴ አቋቁመዋል። የተለያዩ ሚኒስትሮች የተካተቱበት ኮሚቴም ወሳኝ የሆኑ የጤና ፕሮግራሞች አዲስ የገንዘብ ድጋፍ እንዲያገኙ ለማድረግ እየሰራ ይገኛል። ቲሞቱ አቢዙ በዚህ ዙሪያ ከአቡጃ ያደረሰን ዘገባ አለ፣ ስመኝ ሸቆየ ታቀርበዋለች። የናይጄሪያ የጤና ሚኒስትር እንዳስታወቀው ከናይጄሪያ የገንዘብ የጤናና የአካባቢ ጥበቃ ሚኒስቴር መስሪያ ቤቶች የተውጣጡ ባለስልጣናትን ያካተተው ኮሚቴ ለኤች አይ ቪ ለሳምባ ነቀርሳና ለወባ ህክምና የሚወስዱ ህሙማን በዩናይትድ ስቴትስ የውጭ ጉዳይ ፖሊሲ አለመረጋጋት ምክንያት መሰናክል እንዳይገጥማቸው እየሰራ ይገኛል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከሁለት ሳምንት በፊት ስልጣን ከያዙ በኋላ ከወሰዷቸው አስቸኳይ እርምጃዎች መካከል የውጭ እርዳታ ለዘጠና ቀናት እንዲቆም ትዕዛዝ ማሳለፍ ቢሆንም ከቀናት በኋላ ለነፍሳድን ሰብአዊ እርዳታ ለመድኃኒት የህክምና አገልግሎት፣ ምግብና መጠለያ የሚደረግ እርዳታ በጊዜያዊነት እንዲቀጥል ፈቅደዋል። እነዚህ ሰብአዊ እርዳታዎች ቢቀጥሉም ግን ዩናይትድ ስቴትስ ለዓለም ጤና ፕሮግራሞች የምታደርገው ድጋፍ ቀጣይነት ስጋት ውስጥ እንደወደቀ ነው። በመሆኑም የህዝብ ጤና ባለሙያ የሆኑት ኢጂኬ ኦርጂ ናይጄሪያ ለአሜሪካ የገንዘብ ድጋፍ መቋረጥ ምላሽ ለመስጠት የምታደርገውን ጥረት አድንቀዋል። ይህ ማለት ስላለ ሁኔታ ግምገማ ያደርጋሉ። ያ ደግሞ ለመንግስት ምክረ ሐሳብ እንዲያቀርቡ ይረዳቸዋል። አሜሪካ የተጠናቀን የግምገማ ጊዜ የሰጠችው በናይጄሪያ የኤች አይቪ ፕሮግራምን የመቀጠል ጠቀሜታ ስለተረዳች ነው። ግን ከግምገማ በኋላ የገንዘብ ድጋፉን መቀጠል አንፈልግም ሊሉ የሚችሉበት እድሉ አለ። ናይጄሪያ ከዩናይትድ ስቴትስ ከፍተኛ የውጭ እርዳታ ከሚያገኙ ሀገራት አንዷ ስትሆን እንደ አውሮፓውያን አቆጣጠር በ2023 የተቀበለችው የአንድ ነጥብ 02 ቢሊዮን ዶላር የተሰጣት እንደ ዩኤስኤድ ባሉ ተቋማት አማካኝነት ነው። ዩኤስኤድ ለናይጄሪያ የሚሰጠው የገንዘብ ድጋፍም ለኤች አይቪ ኤድስ ሕክምና፣ ለእናቶችና ህጻናት እንክብካቤ፣ እንዲሁም በሽታን ለመከላከል በሚደረጉ ጥረቶች ከፍተኛ ሚና ይጫወታል። ሰኞ ለት የናይጄሪያ ፌዴራል የስራ አስፈጻሚ ምክር ቤት ለጤና ሴክተር ማሻሻያ የሚውል አንድ ቢሊዮን ዶላር በጀት ያጸደቀ ሲሆን ለሚቀጥሉት አራት ወራት የኤችአይቪ ህክምና የሚውሉ 150 ሺህ ፓኬጆችን ለመግዛት ተጨማሪ 3.2 ሚሊዮን ዶላር መድቧል። አዲሱ የገንዘብ ድጋፍ የመጀመሪያ ደረጃ ጤና አገልግሎቶችን፣ የእናቶችና ህፃናት ጤና ድጋፎችን እንዲሁም የጤና ባለሙያዎች ስልጠናን ለማሻሻል እንደሚረዳም ተገልጿል። ነገር ግን የጤና ዘርፉ ማሻሻያ ጥምረት ዋና ጸሐፊ የሆኑት እንዳየው እይወት እነዚህን ፕሮግራሞች ያለ አሜሪካ ድጋፍ መቀጠል ከባድ ይሆናል ይላሉ። ገንዘቡን በወቅቱ በሚለቁበት ጊዜ እንኳን እርዳታው የሚፈለግበትን ሁሉንም አካባቢ ለመሸፈን አይችሉም። ስለዚህ ምናልባት የሁለቱ ወይም የሶስት ዓመት ጊዜ ሊወስድ ይችላል። ወደ 1.8 ሚሊዮን የሚጠጉ ናይጄሪያውያን ከኤች አይ ቪ ጋር ይኖራሉ። ሀገሪቱ በዓለም ከፍተኛውን የወባ ሞት ቁጥርም የያዘች ሲሆን በሳምባ ነቀርሳ በሽታም ቀዳሚ ከሆኑ ሀገራት ተርታ ትሰለፋለች። በመሆኑም ኢወት ናይጄሪያ ለጤና ፕሮግራሞች አዲስ አጋር ያስፈልጋታል ብለው ያምናሉ። ጤና ዘርፈ ብዙ አካሄድ ይፈልጋል። በአጋርነት ነው የሚሰራው። እንደ ሀገር ለብቻ መደረግ የማይገባቸው ነገሮች አሉ። የጤና ስራዎችን በገንዘብ ለመደገፍ ከብዙ አጋሮችና ባለድርሻ አካላት የሚገኙ ምንጮችን መጠቀም ነው የሚመከረው። በአሁኑ ጊዜ ከናይጄሪያ አመታዊ በጀት አራት ከመቶ ብቻ ነው ለጤና ዘርፉ የሚውለው። ይህም እንደ አውሮፓን አቆጣጠር በሁለት ሺህ አንድ የአፍሪካ መሪዎች የበጀታቸውን አስራ አምስት ከመቶ ለጤና ለማዋል ከተስማሙበት የአቡጃ ስምምነት እጅጉን ያነሰ ነው። አሜሪካ ያስቀመጠችው የዘጠና ቀናት ገደብ ሲያልቅ ውሳኔዋን ትቀይር እንደሆነ እስካሁን ግልጽ አይደለም። ሆኖም ነገሮች እርግጠኛ ባልሆኑበት ወቅት ፖሊሲዎችን በጥንቃቄ መተግበርና አዲስ አጋርነትን መፍጠር ለናይጄሪያ የተሻለው መንገድ ሊሆን እንደሚችል ተንታኞች ይመክራሉ። በቲሞቲ ኦብየዙ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የትንታኔ መጽሔት ዝግጅታችን ይቀጥላል። አሁን ደግሞ ወደ ኢትዮጵያ ጉዳይ እንመልሳችሁ። የጅቡቲ መንግስት በአፋር ክልል ሲያሩ ቀበሌ ነዋሪዎች ላይ በድሮን አድርሶታል የተባለውን ጥቃት በተመለከተ እንደሚያወግዙት በአፋር ክልል የሚገኙ ተፎካካሪ ፓርቲዎች አስታወቁ። የአፋር አብዮታዊ ዲሞክራሲያዊ አንድነት ግንባርና የአፋር ለዲሞክራሲና ፍትህ ፓርቲ ባወጡት መግለጫ ድርጊቱ ሰላማዊ ሰዎችን ኢላማ ያደረገ ነው ሲሉ ኮንነውታል። የጅቡቲ የጸጥታ ኃይሎች በበኩላቸው ባለፈው እሁድ በሰጡት መግለጫ አሸባሪዎች ብለው በገለጹት አማጺ ቡድን ላይ በኢትዮጵያ ድንበር አግራ አቅራቢያ ባደረጉት የድሮን ድብደባ ስምንት የቡድኑ አባላትና ለጊዜው ቁጥራቸው ያልታወቀ ሲቪሎችን መግደላቸውን ባለስልጣናቱ አስታውቀው ነበር። ዘጋቢያችን መስፍን አራጌ አፋር ሰበራ ተጉዞ በሆስፒታል ውስጥ ባደረገው ባካሄደው አለምልልስ በሆስፒታሉ በጉዳት ደርሶባቸው የተኙ ነዋሪዎችን አነጋግሯል። ይህንን የተመለከተ ዘገባ ቀጥሎ ይቀርባል። በአፋር ክልል የሚንቀሳቀሱት የአፋር አብዮታዊ ዴሞክራሲያዊ አንድነት ግንባርና የአፋር ለዴሞክራሲና ፍትህ ፓርቲ ትናንት ጥር 27 ቀን 2017 ዓ ም ባወጡት የጋራ መግለጫ የጅቡቲ መንግስት በአፋር ክልል ኤሊዳአር ወረዳ ሲያሮ በተባለው ቀበሌ ላይ ፈጽሞታል ያሉትን የድሮን ጥቃት አውግዘዋል። ድርጊቱ በአፋር ክልል ሲያሩ ቀበሌ ላይ ብቻ የተፈጸመ ሳይሆን በኢትዮጵያ ሉዓላዊነት ላይ የተቃጣ በደል ጭምር ነው ያሉት ፓርቲዎቹ በጥቃቱ ህይወታቸውን ያጡትም ሆነ የአካል ጉዳት የደረሰባቸው ሰላማዊ ሰዎች ናቸው ብለዋል። በመግለጫው ዙሪያ በተለይ ለቪኦኤ አስተያየት የሰጡት የአፋራ ቤታ ዲሞክራሲያዊ አንድነት ግንባር አርዱፍ ምክትል ሊቀመንበር መሐመድ አወል የድሮን ጥቃቱ በማን አለብኝነት የተፈጸመ ይቅር የማይባል ወንጀል ነው ሲሉ ከሰዋል። በክልላችን ጅቡቲ መንግስት በድሮን መሳሪያ ህብረተሰቡን ጨፍጭፏል ስያሉ ላይ በጥቃቱ ህይወታቸውን ያጡ፣ የአካል ጉዳት የደረሰባቸው እንዳሉም አክለው አብራርተዋል። አቶ መሐመድ ላይ በእርግጥ ደረስ ነው ተጎጂዎቹ እዚሁ ድረስ ልብቲ ድረስ መጥተዋል ረስታል አብዛኛዎቹ እዛው ተቀብረዋል። ስለዚህ ሟች ከስምንት በላይ ሰው ሞቷል። ቁስሌ ደግሞ ወደ ዘጠኝ አካባቢ ይደርሳሉ። ህጻናት፣ ሴቶች አሉ። በአብዛኛው የአካባቢ ህዝብ እንግዲህ አርብቶ አደር ነው። ድንበር ለድንበር ተከራሪ ስለሆነ አብዛኛው ወደዚያ ሄዳል። ውሃ ባለበት ሳር ባለበት የሚንቀሳቀስ ህብረተሰብ ነው። ስለዚህ በሰፈራቸው ላይ ነው ድሮ መጥቶ ያርከፈከባቸው። በአፋር ክልል የሚገኘው የዱብቲ ሆስፒታል ስራ አስኪያጅ ዶክተር ሁሴን አደን በጥቃቱ ጉዳት ደርሶባቸው ወደ ሆስፒታሉ የመጡና ህክምና በማግኘት ላይ የሚገኙ መኖራቸውን አረጋግጠዋል። ከዛ አካባቢ የመጡ አንድ አምስት የሚሆኑ የተጎዱ ታካሚዎች አሉ። ከአምስቱ ያው ሁለቱ ናቸው እንትንሽ ከበድ የሚባል ወይም ደግሞ ኦፕሬሽን መግባት እና እንትን የሚል ጥቃት የሚያስፈልጋቸው የነበሩት። ከእነዚህ ውስጥም አንድ ሴት ነበረች። እሷም ያው ሁለት እግሯ ላይ መስበር አደጋ የደረሰባት እና እንደዚሁም ደግሞ ፍንጣሪ በብረታ ብረቶች የተለያዩ ሰውነት ክፍሎች ላይ እግር ላይ እንደዚሁም ደረት አካባቢ ላይ ፍንጣሪዎች ነበራቸው። እንደዚ አይነት ምልክቶች ነው ወይም ችግር እንትን ነበራቸው፣ አደጋዎች ነበራቸው። እነሱን እንግዲህ ኦፕራሽን አስገብቶ መውጣት የሚችለውን አስወጥተን ከረንትሊም የጅቡቲ የጸጥታ ኃይሎች በበኩላቸው አሸባሪዎች ብለው በገለጹት አማጺ ቡድን ላይ በኢትዮጵያ ድንበር አቅራቢያ ባደረጉት የድሮን ድብደባ ስምንት የቡድኑ አባላትና ለጊዜው ቁጥራቸው ያልታወቁ ሲቪሎችን መግደላቸውን ባለስልጣናቱ እሁድ ዕለት አስታውቀዋል። አዶራታ በተባለና ከኢትዮጵያ ድንበር ስድስት ኪሎሜትር ርቀት ላይ በሚገኝ ስፍራ የድሮን ጥቃት እንደተፈጸመ የጅቡቲ መከላከያ ሚኒስቴር መግለጫ አመልክቷል። ስምንት አሸባሪዎች ተገድለዋል ያለው መግለጫ ነገር ግን የሀገሪቱ ሲቪል ዜጎች ም ህይወታቸውን አጥተዋል ብለዋል። በሆስፒታል ውስጥ በድሮን ጥቃቱ ጉዳት ደርሶባቸው ሕክምና በማግኘት ላይ መሆናቸውን የነገሩን የሲያሩ ቀበሌ ነዋሪዋ ወይዘሮ መሪም መሐመድ ጥቃቱ በድንገት መፈጸሙን ተናግረዋል። እነሱ ጋር ሰው ሞታል ብዬ ወደዛ ሲሄድ እንደገና ዳግም የመጣችው ከነ መታች የሞቱ የቆሰሉ ሌሎች አሉ ሰው በጥቃቱ የወይዘሮ መሬ ምህትን ጨምሮ ሌሎችም መገደላቸውን የተጎጂዋ ቤተሰብ እንደሆኑ የገለጹልን ሐሙድ በዱል ጠቁመዋል። መጀመሪያ ሶስት ቀበር ላይ ነበር። ሁለተኛ ጊዜ ቀበር ሊቀበሩ የነበሩ ሰዎች ላይ ተማታች። እዛን ሰዓት ሁለተኛ ላይ ብዙም አልተጎዳም። አንድ ሰው ትንሽ በኋላ ሞተዋል እንጂ ተጎድተዋል። itu kuda lagi tas satu nama nggak tahu tahu tas mutual dulu mata di mata dia የአፋራ ቤተ የዲሞክራሲ አንድነት ግንባር አርዱፍ ምክትል ሊቀመንበር መሐመድ አወል በበኩላቸው ተጠያቂነት ሊሰፍን ይገባል ብለዋል። ይሄ ጉዳይ የኢትዮጵያ መንግስት ሊከላከለው ሊሟገትለት የሚገባ ጉዳይ ነው። ጉዳይ የመጀመሪያውም አይደለም። ከአሁን በፊት ሁለት ግን ሰው ላይ ጉዳት አልደረሰም። ብዙ ከዚህ በፊት ደግሞ ከአራት ወረፊት ነው ከአሚስ ወር ቤት ቀበሌ ላይ በዚህ በአቶን በበኩል እብኑ ቀበሌ ላይ መደበኛ የጅቡቲ ሰራዊት መጥቶ ሁለት መንደር ቃጥሎ ሄደዋል። ስለዚህ እነዚህን ነገሮችን የኢትዮጵያ መንግስት አንድ ነገር ሊያደርግ ይገባል። የማይችል ከሆን ደግሞ ለህብረተሰቡ ተነሳሱ፣ ራሳቸው ተከላከሉ። ካ አፋር ህዝብ ይከላከላል፣ ራሱንም መቋቋም ይችላል። ስለዚህ መንግስት ባለበት ሁለቱም የተለያየ መንግስት በሆንበት አካባቢ በህብረተሰቡ ላይ የሚደርሰውን ጭፍጨፋ ከክልሉ ከፍተኛ አመራሮች ምላሽ ለማግኘት ጥረት ብናደርግም አመራሮቹ አዲስ አበባ ላይ በሚካሄደው የብልጽግና ፓርቲ ሁለተኛ መደበኛ ጉባኤ ላይ ለመሳተፍ በመሄዳቸው አስተያየታቸውን ማካተት አልተቻለም። የጅቡቲ የጸጥታ ኃይሎች በጅቡቲ ወታደራዊ ይዞታዎች ላይ ስጋት የሚደቅኑ አድራጎቶች ውስጥ መግባቱ እንደታወቀና ምርመራም እንደተደረገ የመከላከያ ሚኒስትሩ መግለጫ ጨምሮ አመልክቷል። ጥቃቱ የተፈጸመው በኢትዮጵያ ድንበር ውስጥ እንደሆነ በማህበራዊ ሚዲያ የተሰራጨውን ሪፖርት ጅቡቲ አስተባብላለች። የአፍሪካ ቀንድ የሶማሌኛ ቋንቋ አገልግሎት ከጅቡቲ የጸጥታ ኃይሎች ተጨማሪ መረጃ ለማግኘት ላቀረበው ጥያቄ መልስ ሳያገኝ ቀርቷል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ የአማርኛ ቋንቋ አገልግሎት እየተላለፈ የሚል ዝግጅታችን እንደቀጠለ ነው። በካሊፎርኒያ ቃጠሎ ጉዳይ የኤዲሰን የኤሌክትሪክ አከፋፋይ ኩባንያ ተከሰሰ። በሎስ አንጀለስ ቃጠሎ የደረሰባቸው አካባቢዎች ነዋሪዎች በከተማይቱ የኤሌክትሪክ ኃይል አቅራቢ ድርጅት ላይ ክስ እየከፈቱ ነው። አንዳንድ ነዋሪዎች ይህ በሎስ አንጀለስ ከተማ ታሪክ ካሁን ቀደም ከደረሱ እጅግ አውዳሚ ቃጠሎች ሁሉ የከፋው መሆኑ የተነገረለትን ቃጠሎ የቀሰቀሰው የኤሌክትሪክ እሳት መሆኑን የሚያሳዩ ናቸው ያሏቸውን የቪዲዮ ምስሎች በማጋራት ላይ ናቸው። አካባቢውን ተዘዋውራ የጎበኘችው አንጀሊና ባግዳሳሪያን ነዋሪዎችን አነጋግራ ያደረሰችን ዘገባን አሉላ ከበደ እንደሚከተለው ይዞታል። የአልታዴና ነዋሪው ፍሬድ ቫንደርሌንዴ ከ30 ዓመታት በፊት ለባለቤታቸው በስጦታ ያበረከቱትን በሐውልት መልክ የተሠራ ቅርጽ ከቤታቸው ፍርስራሽ አመድ ውስጥ ፈልገው ለማግኘት ጥረት ይዘዋል። ባለፈው ታህሳስ ወር መገባደጃ ላይ ሰደድ እሳቱ አካባቢውን ማዳረስ በያዘበት ወቅት ቤታቸውን ከቃጠሎ ለማዳን የተቻላቸውን ሁሉ ለማድረግ መሞከራቸውን ቫንደርሊንዴ ያስረዳሉ። ከሌሊቱ 9 ሰዓት ከ45 ድረስ ትንሿን የአትክልት ማጠጫ ቧንቧዬን ይዤ የእሳቱን ነበልባል ለማጥፋት እየሞከርኩ ነበር። ከዛ በግቢ የነበሩት የዘንባባ ዛፎች በሙሉ ድንገት ፈነዱና፣ ከዛ ንፋሱ ብቻ ነበር ሲቀዝፍ የሚታየው። ምናልባት በሰዓት ከ50-60 ማይል በሚገመት ፍጥነት ነበር የሚዘገዘገው። ያኔም ይህን ተቋቁሜ እሳቱን ለማጥፋት ምንም አይነት መንገድ አልነበረም። የኢተኑ ሰደድ እሳት በግምት ከ5700 ሄክታር በላይ ስፍራ ያወደመ ሲሆን ይህም በአልታዴና መንደር አካባቢ ብቻ ለ17 ሰዎች እልፈትና ከ9000 በላይ ህንፃዎች ውድመት ምክንያት ሆኗል። ይህንንም ተከትሎ አንዳንዶች ለቃጥለው መነሳት ተጠያቂ ያደረጉትን በአካባቢው የኤሌክትሪክ ኃይል አቅራቢ የሆነውን የደቡባዊ ካሊፎርኒያውን ኤዲሰን ኩባንያን ከሰዋል። አንዳንድ የአካባቢው ነዋሪዎችም በተራራማ አካባቢ ከሚገኙ የኤሌክትሪክ ምሰሶዎች ካሉበት ስፍራ እሳቱ ሲነሳ የሚያሳዩ የፎቶግራፍና የቪዲዮ ምስሎች አሏቸው። ካልታዴና ነዳጅ ማደያ የኤሌክትሪክ መስመር እሳት ሲተፋና በአቅራቢያ የሚገኝ ዛፍ ሲያቀጣጥል ያሳያል። ዴቪድ አይዘንሃወር የደቡባዊ ካሊፎርኒያው የኤዲሰን ኩባንያ ቃል አቀባይ ናቸው። We are fully with and to a thorough ጋር ሙሉ በሙሉ ለመተባበርና ትክክለኛና ግልጽ በሆነ መንገድ እንዲከናወን በቁርጠኝነት ተዘጋጅተናል። የቪዲዮ ምስሉ በጣም ጥንቃቄ የተሞላ ምርመራ የሚሻ ሲሆን በዋቂ ባለሙያዎች ከመታየቱ አስቀድሞ ግምት መሰንዘር ያለ ጊዜ የሚፈጸም ድርጊት ነው የሚሆነው። የሰደድ እሳት በካሊፎርኒያ ክፍለ ግዛት ውስጥ ተደጋግሞ የሚገጥም ጉዳይ ነው። ባለፈው ዓመት ብቻ በግዛቲት ውስጥ ከስምንት ሺህ በላይ ቃጠሎዎች መነሳታቸውን ባለሥልጣናት መዝግበዋል። ይሁንና እንደ ስቴፋኒ ፔንሴል ያሉ ባለሙያዎች እንደሚያስረዱት ካሊፎርኒያ ውስጥ የሚነሳ አብዛኛው የሰደድ እሳት የሚቀሰቀሰው ከድርቅና ከኃይለኛ ነፋስ ይልቅ በሰዎች ነው። እሳቱ ጨርሶ ያልጠፋ ሲጋራ በመስኮት እየወረወሩ ነው። አለያም ሁነኛ የእሳት ማጥፊያ መሳሪያ የላቸውም። ወይም ደግሞ የኤሌክትሪክ መስመር ተቋርጦ ነበር። ከቤት ውጪ ምግብ እያበሰሉ አለዚያም ደግሞ ርችቶች እየተኮሱ ሊሆን ይችላል። በካሊፎርኒያ በአብዛኛው የሰደድ እሳት ቃጠሎ መንስኤ ሰዎች የሚሰሩት ስህተት ነው። በሰዎች የሚፈጠሩ ስህተቶችን ማስተካከል አዳጋች ቢሆንም የኤሌክትሪክ መስመሮችን ከምድር በታች ውስጥ ውስጡም መዘርጋት አንዱ ግልጽ መፍትሔ መሆኑን ቫንደርሌንድ ያስረዳሉ። ፔንስል ታዲያ ያን ለማሳካት ግን አስፈላጊ ግብአቶችና የሚጠይቀው ከፍተኛ መጠን ያለው ገንዘብ ከባድ ያደርጉታል ይላሉ። በጣም ተቀጣጣይነት ባለው ስፍራና ወጣ ገባ በበዛው መሬት ላይ የሚዘረጋ የኤሌክትሪክ መስመር ከመሬት በታች ውስጥ ለውስጥ እንዲተላለፍ ለማድረግ ብዙ ዋጋ ያስወጣል። ቀጥ ያለ ከፍታ ቦታ መውጣትና መውረድ ይጠይቃል። በቢሊዮን የሚቆጠር ዶላር ሊያስወጣም ይችላል። ሆኖም የኤዲሰን ኩባንያ መሳሪያዎች ምክንያት ሆነው ከተገኙ ግን ምርመራው ብዙ ወራት እንደሚወስድ ይታመናል። በዩናይት ስቴትስ ታሪክ የከፋ መሆኑ በተነገረለትና 29 ሰዎችን የ29 ሰዎችን ሕይወት የቀጠፈው እጅግ አውዳሚ ሰደድ እሳት ላደረሰው ጉዳት በብዙ ቢሊዮኖች የሚሰላ ወጪ ተጠያቂ ይሆናል። ሴቶችን በትምህርት፣ በእውቀት፣ በክህሎት እንዲበረቱ የሚያበረታታ የሚያግዝ አጅሪት የተሰኘ ፕሮግራምን የተመለከተ ነው። በአዲስ ፓወር የሴቶች መብት ተቋም አማካኝነት ከአንድ ዓመት በፊት ይፋ የተደረገው አጅሪት መርሃ ግብር የድረገጽ ራዲዮ፣ ወይም የፖድካስት ዝግጅት የተለያዩ እንዲሁም ደግሞ የተለያዩ ዘመቻዎችን የሚያከናውን መርሃ ግብር ነው። በፖድካስቱ ላይ በፖለቲካና ምጣኔ ሀብት እንዲሁም ጤናማ ግንኙነቶች ዙሪያ ውይይቶች ይደረጋሉ። በስርዓተ ጾታ ላይ ምርምር የሚያደርገው ተቋም ባለፈው አንድ አመት ጊዜ ውስጥ በትዳር አጋሮቻቸው በፍቅር ጓደኞቻቸውና በቅርብ ሰዎቻቸው ጥቃት ስለሚደርስባቸው ሴቶችን ጥቃት በተመለከተ የግንዛቤ ማስጨበጫ መርሃ ግብሮችን በማዘጋጀት ጨምሮ የተለያዩ እንቅስቃሴዎችን ያደርጋል። ኤደን ገርመው የተቋሙን መስራችና የስርዓተ ፆታ ተመራማሪ ሀና ለማን አነጋግራ ለዛሬ የእሷ ድምፅ መሰናዶ እንደሚከተለው ይጸዋለች። አንዲት ሴት በማህበረሰብ ውስጥ ጎላ ብላ መታየት ስትጀምር፣ ድምጿን ከፍ አድጋ ስትናገር፣ የተለየ ሀሳብ ስታቀርብ በተለምዶ አጅሪት ትባላለች የሚሉት የአዲስ ፓወር ሀውስ የስርዓተ ፆታ ቡድን አባሎች ናቸው። ሀና ለማ የተቋሙ መስራች እና የስርዓተ ፆታ ባለሙያ ናት። እንግዲህ የአጅሪትን ፕሮጀክት ስናስበው ገና ከመጀመሪያ የመጣችልን አንዲት ወጣት ሴት ናት እና አንዲት ወጣት ሴት የተለያዩ ፕሮጀክቶቻችንን ስንሰራ ሁልጊዜ የሚያጋጥመን ነገር ስለሆነ ነው። ወጣት ሴቶች ተናጋሪ ሲሆኑ ራሳቸውን ለመግለጽ ሚሞክሩበት ሰዓት በአካባቢያችን በብዛት አጅሪት ተብለው ብለው እንደ ክፉ ነገር እያደረጉ እንደሆነ እንዲደረጉ እንዲሰማቸው ይደረጋል እና ብዙ ጊዜ ወደ ጓዳ መግባት አለ፣ ወይም ወደ ኋላ መመለስ አለ። እንደዚህ አይነት መገፋት ሲደርስባቸው እኛ ግን ይሄንን እንደውም ልትኮሩበት ይገባል ተናጋሪ መሆንሽን፣ ተሰሚ መሆንሽን ራስሽን ለመግለጽ ድፍረት ካለሽ በጣም ደስ የሚል እሴት እንደሆነ ወጣት ሴቶች እንዲያውቁ የጀመርናት ፕሮጀክትናት ማለት ነው። ይሄ ነው ብራንዱ በመጀመሪያ ፖድካስት አድርገን ነው የሚጠቃ ነው ግን የተለያዩ ሀሳቦችም አሉ። ከአጅሪት ፕሮጀክት ስር ለመስራት የምናስባቸው አሁን ላይ ወጣት ሴቶች እርስ በርስ የሚነጋገሩበት አብረው በፖለቲካ ዙሪያ፣ በኢኮኖሚ፣ በማህበረሰባዊ ህይወት ዙሪያ የተለያዩ ፌሚኒስት የሆኑ ኮንቨርሴሽኖችን የሚያደርጉባት መድረክናት ማለት ነው። የአጅሪት ፖድካስት አዘጋጆች በተለያዩ ሙያ ዘርፍ ላይ በትምህርትና በክህሎት ችሎታቸውን ያዳበሩ እንግዶችን በመጋበዝ ያወያያሉ። ከተጀመረ አንድ ዓመት አልፎታል። የአጅሪት ፕሮጀክት ፖድካስታችንም አንድ ዓመት ቆይታለች። አንድ ሲዝንም ጨርሰናል። ብዙ አይነት ኮንቨርሴሽኖችን ማድረግ ችለናል። በዚህ የአንድ ሲዝን ቆይታ ውስጥ እርስ በርስ ብቻ ሳይሆን ማህበረሰባችን ምን ላይ ነው፣ ስለወጣት ሴቶች ምን አይነት አመለካከት አለው፣ በምን መልኩ መቀየር እንችላለን የሚለውንም ነገር በቂ መረጃ ሰጥቶናል ብለን እናስባለን እና ለእኛ ሁልጊዜ ለውጥ፣ በተለይ እንደዚህ አይነት ትልቅ ማህበረሰብ ውስጥ ያለ ለውጥ በአንድ ጊዜ የምንጠብቀው እንዲመጣ ምንጠብቀው ነገር እንዳልሆነ እናውቃለን፣ ጊዜ እንደሚፈጅ እንረዳለን። ለዛ ይህንን ኮንቨርሴሽን ለራሱ ማስጀመር መቻላችን ለእኛ ትልቅ ስኬት ነው ብለን እናስባለን መረጃውን መሰብሰብ ባሻገር ማለት ነው እና እስካሁንም በጣም ባሪፍ ሁኔታ እየሄደ ነው። በጣም ብዙ ቶፒኮችን እንዲስከስ አድርገናል። በእነዚህ አስር ኤፒሶዶች ላይ ግን በዋነኝነት ሴቶች በፖለቲካ ውስጥ ያላቸው ተሳትፎ፣ የኢኮኖሚክ ሲስተም በምን መልኩ ነው ህይወታችንን የሚጎዳው የሚጠቅመው የሚለውንም ነገር ተወያይተንበታል። ከዛ ደግሞ ጤናማ የፍቅር ግንኙነት ምን ይመስላል የሚሉ አይነት ምክር አዘር የሆኑ ቆይታዎችም ነበሩን። በገንዘብ ዙሪያ በዲጂታል ዓለም ዙሪያ ያለውን አቀባበልና ሴቶች በምን መልኩ ነው የሚጠቁት የሚደገፉት በዚህ ውስጥ የሚለውን በብዛት ሰፋ አድርገን ተወያይተንባቸው እናውቃለን። በሴቶች ጥቃት ዙሪያ የማሳወቅና የማንቃት መርሃ ግብር ነድፎ እንደሚሰሩ ሀና ትናገራለች። የአስራ ስድስት ቀናት ንቅናቄን በማስመልከት ያዘጋጀ ነው አንድ ካምፔን ነበረ። ውትበታ ሰው ምን እንዲነቃቃ ምን እንደሆነ ኢትዮጵያ ውስጥ ያለ ሁኔታ እንዲረድ ያዘጋጀ ነው ካምፔን እንግዲህ ለ አስራስድስቱም ቀን አትረን አድርጎ ነበረ። ከስፓኒሽ ኮፖሬሽን አርቲክል ሰርቲፋይፍ እና ሲሃ ኔትወርክስ ጋር አንድ ላይ በመሆን ያዘጋጀነው ኢቨንት ነው። ከፊዚካል ካዘጋጀ ነው ኢቨንት በተጨማሪ ደግሞ ኦንላይንም የተለያዩ እንቅስቃሴዎች እንደሚኖሩ ስናረጋግጥ ነበር። በዋነኝነት እንደ ርዕስ የመረጥነው በአጠቃላይ ኢትዮጵያ ውስጥ ፌሚሳይድ ወይም ደግሞ የሴቶች ግድያ በምን ያህል መልኩ እየጨመረ እንደሆነ ለሕዝቡ ለማሳየት ነው እና በጣም በተለይ በፍቅረኛ፣ በጓደኛ፣ በብዙ በጥርብ በምንላቸው ወንዶች ምን ያህል ሴቶች ጥቃት እየደረሰባቸው እንደሆነ ለማሳየት የቻልንበት ንቅናቄ ነበር ማለት ነው እና ይህ በአርትም አሳይተነዋል። ስዕሎችን፣ ምስሎችን ያስገባንበት ሁኔታ ነበረ። እና ደግሞ ብዙ ማህበረሰባችን ውስጥ አነቃቂ የሚባሉ ሰዎችንም አንድ ላይ ሰብስበን በጣም ጠቃሚ የምንለውን ኮንቨርሴሽን ስለ ፌምሳይድ ማድረግ ይቻልንበት ኢቨንት ነበር። በተጨማሪም በሜትር አገልግሎት በሚሰጡ ታክሲዎች ላይ ሴቶች ጥቃት እንዳያጋጥማቸው ማድረግ ስለሚገባቸው ጥንቃቄ ዘመቻዎች ማካሄዳቸውንም ነም ነው ሀና የምትገልጸው። ምንሰራቸው ጥናቶች ሁልጊዜ ረዘም ላለ ጊዜ የሚካሄዱ ሳይሆኑ አሁን ላይ ያለው ሁኔታ ምን ይመስላል። ተግባራዊ ሁኔታውን ምንም እንዳሰስበትም አለ እና በቅርቡ ከራይድ ሄሊንግ ሰርቪስስ ጋር ባደረግነው ዳሰሳ ብዙ ሴቶች እነዚህን ሰርቪሶች በሚጠቀሙበት ጊዜ ጥቃት እንደሚደርስባቸው ማየት ችለን ነበረ። ትራንስፖርት የራይት ትራንስፖርቶች ላይ ሜትር ታክሲዎችን በሚጠቀሙበት ጊዜና ከዚህ ጋር የተያያዘ ደግሞ ካምፔን ረን ማድረግ ነበረ፣ እነዚህ ጥቃቶች እንዲቆሙ ከዛ ደግሞ እነዚህን ሰርቪስ ፕሮቫይድ የሚያደርጉ ድርጅቶች ደግሞ በቂ የሆነ የድጋፍ እና ከለላ እንዲያደረጉላቸው ለወጣት ሴቶች ለማድረግ ሞክረን ነበረ ማለት ነው። ብዙ ሴቶች ታሪካቸውን በራሳቸው ፍቃደኝነት እየላኩልን ነበረ እና ብዙ ይሄንን ውጤት መሰብሰብ መቻሉ ለራሱ ለኛ ትልቅ ነገር ነበር፣ እነዚህ መረጃዎች ማግኘት መቻል። በተመሳሳይ ሁኔታ ደግሞ ብዙ የማህበረሰባችን ክፍሎችም ይሄ ነገር እንደሚደረግ አናቅም ነበር እና እነዚህ አይነት ጥንቃቄዎችን እንወስዳለን የሚሉ ሪስፖንሶችን ሰጥተውናል። ከሁሉም በተጨማሪ ደግሞ የትራንስፖርት ያው ትራንስፖርት አቅራቢዎች ደግሞ እኛ እንደዚህ አይነት ሴፍቲ ሴፍቲያችንን በዚህ መልኩ እናሻሽላለን ያሉን ሁኔታ ነበረ። ለዛ ከሁሉም ቦታ ፖዘቲቭ የሆነ ሪስፖንስ ያገኘንበት ሙቭመንት ወይም ካምፔን ነበር። ከአራት ዓመት በፊት በወጣትና አዲስ ምርቆች የተቋቋመው አዲስ ፓወር ሃውስ ከአጅሪት ጎን ለጎን የተለያዩ ፖሊሲ አውጮችና ከሴቶች ጋር የሚሰሩ ተቋማት ለግብአትነት የሚጠቀሟቸውን ከስርዓተ ጾታ ጋር የተያያዙ ጥናቶችንም ያካሂዳል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደንገረመው ከዋሽንግተን ዲሲ የእሷ ድምጽ የተሰኘውን ዘገባችንን ዘወት ረቡ ምሽት የሚቀርበውን ዘገባችንን ነው የሰማችሁት። በሚቀጥለው ሳምንት በሌላ ዘገባ ኤደን ገረመው ትመለሳለች። ለዛሬ ወደ ተከታዩ ዘገባ እናልፋለን። ወደ አዲስ አበባ ነው የምንወስዳችው። የአውሮፓ ፊልም ፌስቲቫል በአዲስ አበባ እየተካሄደ ነው። የአውሮፓ ፊልም ፌስቲቫል በአዲስ አበባ ከተማ በዝነኛው የቼስ ሪፐብሊክ አትሌት ኤሚል ዛቶፒክ ህይወት ላይ ያተኮረ ዛፔክ ፊልም በመክፈቻው ስነ ስርዓት ላይ በታየበት ዝግጅት ተከፍቷል። በአጠቃላይ ሁለት ተጋባዥ ኢትዮጵያ የኢትዮጵያ ፊልሞችን ጨምሮ ሀያ ስምንት ፊልሞች ለእይታ እንደሚበቁም ታውቋል። ፊልሞቹ ሰዎች እርስ በእርስ እንዲተዋወቁ የማድረግም አቅም አላቸው ያሉት በአፍሪካ ህብረት፣ የአውሮፓ ህብረት አምባሳደር ሀቪየር ኒኞ ፔሬስ የፌስቲቫሉ አላማ ሰዎችን ይበልጥ በማቀራረብ መተባበርን ማጎልበት እንደሆነም ገልጸዋል። ኬኔዲ አባተ ስርስራለሁ። የዘንድሮው የአውሮፓ ፊልም ፌስቲቫል ባለፈው ሳምንት አርብ ጥር 23 ቀን ሲከፈት በአዲስ አበባ ከተማ አዲሱ የኢትዮጵያ ንግድ ባንክ ህንፃ ግቢ ውስጥ በነበረው የመክፈቻ ስነ ስርዓት ላይ ዲፕሎማቶች፣ አትሌቶች፣ አርቲስቶች እና ሌሎችም ተጋባዦች የቀይ ምንጣፍ አቀባበል ተደርጎላቸዋል። በኢትዮጵያ የአውሮፓ ህብረት አመታዊ የባህል ሁነት የሆነው የፊልም ፌስቲቫሉ ዘንድሮ 28 ፊልሞች ለእይታ የሚቀርቡበት ሲሆን ዛቶፔክ የመክፈቻው ፊልም ነው። ፊልሙ በሄልሲንኪ ኦሎምፒክ ሶስት የወርቅ ሜዳሊያዎችን ባሸነፈው የቼክ ሪፐብሊክ አትሌት ኤሚል ዛቶፔክ ህይወት ላይ የሚያጠነጥን ነው። በአትሌቱ የስፖርትና ሌሎች የህይወት ውጣ ውረዶች ላይ ትኩረት ያደረገው ይህ ፊልም የሁለት ሰዓት ከ11 ደቂቃ ርዝማኔ ያለው ሲሆን ዓለም አቀፍ ሽልማትም አሸንፏል። የፊልም ፌስቲቫሉ ከሥነ ጥበብ ያለፈ ፋይዳ አለው የሚሉት በአፍሪካ ህብረት የአውሮፓ ህብረት አምባሳደር ሃቪየር ኒኞ ፔሬዝ ሰዎችን ማቀራረብና ትብብርን ማጎልበት የዝግጅቱ ዓላማ እንደሆነ ገልጸዋል። Uh, I would say politically, artistically, emotionally. ከፖለቲካም ከስነ ጥበብም ስሜትን ከመያዝም አንጻር ይህ በጣም አስፈላጊ ዝግጅት ነው። ምክንያቱም የአሁኑ ሀያኛው ዝግጅታችን ነው። በዚህ ዓመት ከሃያ የአውሮፓ ህብረት አባል ሀገራትና አራት ተጋባዥ አገሮች 28 ፊልሞች እናሳያለን ይህንን የምናደርገው ፊልሞችና ሲኔማዎች እርስ በርስ እንድንተዋወቅና እንድንተባበር ለማበረታታት አቅም አላቸው ብለን አጥብቀን ስለምናምን ነው። የሰዎች ስቃይ፣ ደስታ፣ ተስፋ፣ ብስጭት ሁሉም ተመሳሳይ መሆናቸው በፊልሞች እንረዳለን ኢትዮጵያ ውስጥ ብንሆን በስፔን በአውስትራሊያም ሆነ በአሜሪካ ብንሆን ሁላችንም አንድ ነን። ፊልሞች ይህንን እንድንረዳ የሚያደርግ አቅም አላቸው። ለምሳሌ በፍጥነት የመሮጥ እና የነፃነት ፍላጎት ያለው የቼክ ሪፐብሊክ ሯጭ ዛቶፔክ ላይ ያተኮረ ፊልም ብዙ ኢትዮጵያውያን አትሌቶች ባሉበት እናሳያለን። ስለዚህ እርስ በርሳችን እንዴት መማማር፣ መደማመጥና ተባብረን መስራት እንዳለብን ፊልም ትልቅ መልእክት አለው። በየአውሮፓ ፊልም ፌስቲቫል ላይ ለእይታ የሚቀርቡት ፊልሞች ከኢትዮጵያ ባህልና ማህበረሰብ ጋር የሚጣጣሙ መሆናቸውን ያስረዱት ደግሞ በአፍሪካ ህብረት የአውሮፓ ህብረት ልዑክ የፕሬስ መኮንን ብሩክ ፈለቀ ናቸው። ይሄ ፊልም ፌስቲቫል ላለፉት 2 ዓመታት እንዲሁም ከዛ በላይ ሳይቋረጥ እንዲሁም በኮቪድ ጊዜ ራሱ ሳይቋረጥ ቨርቹዋል ያሳየ ፕሮግራም ነው። በጣም የታወቀ በአውሮፓ ህብረት ውስጥ በሁሉም ዴሌጌሽኖቻችን፣ በአፍሪካ እንኳን ከ40 በላይ ዴሌጌሽኖች አሉ በየአመቱ የአውሮፓ ህብረት ፊልሞች፣ በቅርብ ጊዜ የወጡ ፊልሞች፣ ጥሩ መልእክት ያላቸው ለቤተሰብ የሚሆኑ ፊልሞችን ይዘን የምንቀርብበት የካልቸር ፕሮግራም ነው። ይህንን የፊልም ቅንብሮች በአብዛኞቹ የራሳቸው ሜምበር ስቴትስ የውጭ ጉዳይ ሚኒስትሮች መርጠው ለኢትዮጵያ ኮንቴክስት ለኢትዮጵያ ባህል ይሆናሉ ብለን የምናስባቸውን ፊልሞች ነው ይዘን የምንመጣው። የዘንድሮ የፊልም ፌስቲቫል እየተካሄደ ያለው የአውሮፓ ህብረት ከኢትዮጵያ ጋር ዲፕሎማሲያዊ ግንኙነት የጀመረበት 50ኛ ዓመት እንዲሁም ከአፍሪካ ህብረት ጋር 25ኛ ዓመት የዲፕሎማሲ ግንኙነቱ እየተከበረ ባለበት ወቅት ነው። በዚህም ምክንያት የዘንድሮ ፊልሞች በርከት እንዲሉ መደረጉን አቶ ብሩክ ተናግረዋል። በተጋባዥነት የፌስቲቫሉ አካል የሆኑ የኢትዮጵያ ፊልሞች እንዳሉም ገልጸዋል። ካለፉት 20 ዓመታት ጀምሮ ይህን ፕሮግራም ስናካሄድ ከትንሽ ቁጥር ጀምሮ እያደገን የመጣው አሁን ላይ ከ23 ፊልሞች በላይ ነው የምናቀርበው። እንዲሁም ተጋባዥ ከአውሮፓ ህብረት ውጭ ያሉ ፊልሞችን ከዩክሬን፣ ከአርሜኒያ እና ከዩናይትድ ኪንግደም ራሱ ይዘን መጥተናል። የኢትዮጵያ ፊልሞችንም በተቻለ ለማካተት ሞክረናል። ዘንድሮ ሁለት ፊልም እናቀርባለን። እንዲሁም አንዱ ለመጀመሪያ ጊዜ ነው በኢትዮጵያ የሚታየው። የፌስቲቫሉ አካል የሆኑት ፊልሞች ለአምስት ሳምንታት በጣሊያን የባህል ማዕከል መታየት የሚቀጥሉ ሲሆን የፈረንሳይኛ ቋንቋ ያላቸው ፊልሞች ደግሞ በፈረንሳይ የባህል ማዕከል እንደሚታዩ ታውቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ የሚተላለፍላችሁን የረቡዑ ምሽት የአማርኛ ቋንቋ ዝግጅታችንን ነው። አሁን ሰዓታችን እየተጠናቀቀ ነው። ለመጨረሻ የያዝ ነው የመጨረሻ ዘገባችን ነው የሚቀረው። ወደዛ ወስዳችኋለው። የኢትዮጵያ መንግስት የብር ምንዛሪ ለውጥ ፖሊሲ በሀገሪቱ አጠቃላይ እዳ ላይ ጭማሪ እንዲከሰት ማድረጉን የገንዘብ ሚኒስቴር ያወጣው አመታዊ የእዳ ትንተና ሪፖርት ያሳያል። በሌላ በኩል አለም አቀፉ የገንዘብ ተቋም አይ ኤም ኤፍ አይ ኤም ኤፍ የኢትዮጵያ ኢኮኖሚ ፖሊሲ ለውጡ በኋላ በጥሩ ሁኔታ እየሄደ ነው ሲል ሰሞኑን ባወጣው የግምገማ ጽሁፍም መግለጫ አስታውቋል። በዚህ ጉዳይ ላይ የአሜሪካ ድምጽ ያነጋገራቸው የፋይናንስ ምጣኔ ሀብት ባለሙያ ዶክተር አብዱል መናን ማሐሙድ በበኩላቸው ሀገራዊ የእዳ ምጣኔው ከፖሊሲ ለውጥ በኋላ በጨመሩ የሚጠበቅ መሆኑን ገልጸው መንግስት ይህንን ለመቋቋም የሚያስችልና ሀገራዊ ምርታማነትን የሚያሳድግ አካሄድ አልተከተለም ሲሉ ተችተዋል። ይህን ዘገባ ከዚህ ቀደም አሰምተናችሁ ነበር። ዛሬ በድጋሚ እንደሚከተለው ይቀርባል። የገንዘብ ሚኒስቴር በቅርቡ ይፋ ባደረገው ዓመታዊ የዕዳ ትንተና ሪፖርቱ የአገሪቷ አጠቃላይ የአገር ውስጥና የውጭ እዳ 68.8 ቢሊዮን ዶላር መድረሱን አስታውቋል። ከዚህ ውስጥ 288 ቢሊዮን ዶላሩ የውጭ እዳ ሲሆን ከፍተኛው 40 ቢሊዮን ገደማ ዶላር የሚሆኑ ብድር ደግሞ የአገር ውስጥ ነው። አጠቃላይ ዳው ባለፈው ዓመት ተመሳሳይ ጊዜ ከነበረበትም የ7.5 በመቶ እንዲሁም ከአምስት ዓመታት በፊት ከነበረው ጋር ሲነጻጸር ደግሞ የ236 በመቶ ጭማሪ ማሳየቱንም ሪፖርቱ ይጠቅሳል። የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱልመናን መሐመድ ባለፉት አምስት ዓመታት በተለይም የአገር ውስጥ ዕዳ እየጨመረ መምጣቱን ይናገራሉ። በአምስት ዓመት ውስጥ ከፍተኛ ሁኔታ ከሆነው የውጭ ሀገር አንድ የውጭ ሀገር የንግድ ብድር አንበደርም። ያው ማዕቀብም ተጥሏል። ለማቀፍ ተቋማት እ ሌሎችም ሀገሮች ብድር እንዳናገኝ በጦርነቱ ምክንያት ስለዚህ መንግስት ያደረገው ከፍተኛ የሆነ የብር ህትመት ነው ያካሄደው አምስት ዓመታት ውስጥ ይሄ ነገር ግን በጣም ለከት ሌለው የዋጋ ግሽበት ያው በታሪካችን አላይ አይት ነው ማናውቀው የዋጋ ግሽበት ስላስከተለብን በተከታታይ ዓመታት ማለት ነው። መንግስትም ይህን ነገር ለመቀነስ ካስታወስ አጭር ብሔራዊ የገንዘብ ፖሊሲ ፕሬስ ሪሊዝ አውጥቶ ነበረ ሁለት ሺህ ሀያ ሶስት ኦገስት ላይ። ከዛ በኋላ አቋሙን አሳወቅ አንድ ባንኮች ብድር የምታበድሩትን መቀነስ መቻል አለባችሁ በዚህ መጠን የብድር እድገታችሁን፣ እንደዚሁም ደግሞ ብሔራዊ ባንክ ለመንግስት የሚያበድረውን ገንዘብ ወደ አንድ ሶስተኛ አወርደዋለዋል እና ከዛ በኋላ ያለው ግን ከጁን 2023 በኋላ ያለው ግን መቀነስ ነገር በጣም ታይቷል። እንደተባለው ብሔራዊ ባንክ እንደገባልን ቃል አይመስለኝም። ቁጥሩን ሳያው ባለፉት አምስት ዓመታት የአገሪቱ እዳ በተለይም የአገር ውስጥ ብድር ማሻቀቡ ላይ የሚስማማው የገንዘብ ሚኒስቴር ሪፖርት የፌዴራል መንግስት እንደ ግምጃቤ ሰነዶች መካከለኛ የክፍያ ጊዜ የተቀመጠላቸውን ወንዶችንና ቀጥተኛ ብድሮችን አብዝቶ መውሰዱን በምክንያትነት አስቀምጧል። እስከ ሰኔ 2016 ዓ ም ድረስ ባለው ጊዜ ውስጥ የአገሪቱ አጠቃላይ ዕዳ ከሀገር ውስጥ ጠቅላላ ምርት ወይም ጂዲፒ ያለው ድርሻ 33.9 በመቶ መድረሱንና ከዚህም የሀገር ውስጥ ዕዳ የጂዲፒውን 19 በመቶ እንዲሁም የውጪ ደግሞ 13.9 በመቶ ድርሻ እንዳለው ይጠቁማል። ዶክተር አብዱል መናን መንግስት የወሰደው የብርን የመግዛት አቅም የማዳክም የፖሊሲ ውሳኔ በዳው ጭማሪ ላይ እና ከሀገር ውስጥ ጠቅላላ ምርት ንጽጽር ጋር ለተፈጠረው ልዩነት አንዱ ምክንያት መሆን ይጠቅሳሉ። ትክክል ነው። ባለፈው አምስት አመታት ውስጥ ከሀምሳ ምናምን ቢሊየን በዶላር ወደ 698 ቢሊየን ዶላር የውጭ አጠቃላይ የሀገሪቱ ዳ ጨምሯል። ምንም ጥርጥር የለውም። እዳው ይጨምራል፣ በየጊዜው ይጨምራል። እዳው መጠኑ ምን ያህል ጨመረ ነው እንጂ በየጊዜው ወደ ዕዳ ዕዳ መጨመሩ አይቀርም መንግስት በተበደረ ቁጥር በጀት ክፍተት ባለበት ቁጥር። እና ያ እንደተጠበቀ ሆኖ በጣም የሚያስገርመው የሀገሪቱ የአጠቃላይ ምርት አሰላል ላይ ግን ወደ ዶላር ሲቀየር በጣም መሰረታዊ ለውጥ አምጥቷል። ከዚህ በፊት የኢትዮጵያ መንግስት የኢትዮጵያ ብር ከዶላር ጋር ሲነጻጸር ያለው ዋጋ ሀምሳ ሰባት ብሎ ነው የሚተምን የነበረው። ስለዚህ በብር የተሰላ ሆነ የሀገሪቱን አጠቃላይ ገቢ ምርት ማለት ነው በሀምሳ ሰባት ብር ያካፍለዋል አሁን ወደ ገበያ ስርዓት ሲገባ መቶ ሀያ አምስት ሲገባ ያንን ራሱን ቁጥር በመቶ ሀያ አምስት ስታካፍለው በከፍተኛ ሁኔታ ከግማሽ በታች ነው የሆነው። ከሁለት መቶ ቢሊዮን ዶላር በላይ የነበረው ወደ መቶ ቢሊዮን የወረደው ይሄ አጠቃላይ ለኢትዮጵያ ሕዝብ የሚያመጣው ለውጥ የለም። በለት ተለት ህይወቱ ምንም የተለየ በአስር ዶላርም አካፈልከው በመቶ ዶላርም አካፈልከው በአምስት መቶ ዶላርም አካፈልከው ለመንግስት ትግር ቢጠቅም ፕሮፓጋንዳ ይጠቀምበት ነበረ። ሁለት መቶ ቢሊዮን ዶላር አልፏል፣ ገቢያችን ይህን ያህል ደርሷል። አርቲፊሻል በሆነ ተመን ስለነበረ ከዚህ በፊት የነበረው ለህብረተሰቡ ህይወት ግን ምንም ለውጥ የሚያመጣው ነገር የለም። በሌላ በኩል ዓለም አቀፉ የገንዘብ ተቋም አይምኤፍ የኢትዮጵያን ኢኮኖሚ ማሻሻዎች ለመደገፍ በሚል 248 ሚሊዮን ዶላር ተጨማሪ ብድር መልቀቁን ባስታወቅበት የቅርብ ጊዜ መግለጫው የኢትዮጵያ መንግስት ከአይምኤፍ ጋር በተስማማው መሰረት ሪፎርሙን ወይም ማሻሻውን እየተገበረ መሆኑን ገልጿል። ተቋሙ የኢትዮጵያን ኢኮኖሚ የሚገመግመው እንደ አበዳሪ ነው የሚሉት ዶክተር አብዱል መናን ግምገማው ሀገራዊ ነባራዊ ሁኔታንም በትክክል ላይ ገልጽ እንደሚችል ይናገራሉ። ቅለል አድርገን ስናስቀምጠው አይኤምኤፍ የኢትዮጵያ መንግስት አድንቋል ማለት ይቻላል። የተወሰኑ ነገሮች መሰራት አለባቸው ቢባልም፣ ግን አጠቃላይ ስምምነቱ ላይ የተካተቱ ነገሮች በቁጥርም በአሀዝም የተካተቱ ነገሮች እንደዚሁም በፖሊሲ ደረጃ ተግበረው የተባሉ ነገሮች ጥሩ ሁኔታ እየሄዱ ያሉ ነው የሚል ግምገማ ነው ያሰፈረው። ለምሳሌ ምሳሌ ማስቀመጥ እንችላለን። አንድ የውጭ ምንዛሪ ስርአትን በተመለከተ የኢትዮጵያ መንግስት በፈረንጆች አቆጣጠር በጁላይ እምና ሁለት ሺህ አራት ላይ መተግበር ጀምራ ከዛ በኋላም በገበያ መመራት ሄዶ ብሔራዊ ባንክን መስመር ለማስያዝ የሄደበት የብሔራዊ ባንክ ማሻሻያ አዋጅ የባንክ ማሻሻያ አዋጅ የብሔራዊ ባንክ የገንዘብ ፖሊሲ ማዕቀፍ እነዚህ ነገሮችን በተመለከተ ብዙ ነገሮችን ዳሷል እና አድንቋል። መስተካከል አለበት ያለው ይሄ ሴፍቲ ኔትን በተመለከተ የኢትዮጵያ መንግስት ወደ ተግባር አልገባም። ከአይ ኤም ኤፍ ጋር በተነጋገሩት ወይም በተስማሙት ሰነድ ላይ ፖሊሲ ለውጡ ምክንያት ወይም በማሻሻያው ምክንያት ኢኮኖሚ ጉዳት ሊደርስባቸው የሚችሉ ህብረተሰብ ክፍሎችን የሚደገፉበት ስርዓት መኖር አለበት የሚል አለ እና ድጎማ ድጋፍ መደረግ አለበት የሚል ነገር አለ። የኢትዮጵያ መንግስት እሱን በፍጥነት በሚፈልገው ደረጃ አልገባም ያው ስርዓት መዘርጋት ያስፈልጋል በሚል ጠቅሶታል። እሱን አበዳሪ ስለሆነ ከአበዳሪ አይን ነው የሚያየው። በአበዳሪ አይን ነው የሚያየው። አበዳሪው ያስቀመጠው ቅድመ ሁኔታዎች ከተሟላለት ጥሩ ነው እያለ መሄድ ነው። ህብረተሰቡ ደግሞ ሌላ ነው አየ እንደ አበዳሪ ነው እያያ ያለው አይምኤፍ እንጂ በቀላሉ ኮ የነዳጅ ዋጋን መጥቀስ ይቻላል። የአገሪቱ የእዳን መግለጽ ይቻላል። እዳ ስለ የውጭ እዳ በብር ሲመነዘር መግለጽ ይቻላል። ብዙ የመንግስት የልማት ድርጅቶች በውጭ ሀገር የተበደሩ በውጭ ሀገር ገንዘብ የተበደሩ እዳቸው እጥፍ ነው የሆነው። በቀላሉ ከሀምሳ ሰባት ብር ይሰላ የነበረ እዳ አሁን ወደ መቶ ሀያ አምስት ብር ሲገባ እዳቸው ከፍ ብሏል። ኢምፖርት የሚደረጉ እቃዎች እንደ ነዳጅ አለ በከፍተኛ ሁኔታ ጨምሯል። እና ኢኮኖሚው ተቀዛቅሷል። መቀዛቀዝ የጀመረው መቼም ከስምምነቱ በፊት ነው ግን ነገሩን የመታይበት ቦታ ይወስነዋል። አይኤምኤፍ ከራሱ አኳያ አይቶታል። ከተስማሙት ስምምነት አኳይቶ ጥሩ ነው አለ። ሌላው ደግሞ ህብረተሰቡ ደግሞ የሚያልፍበት ሌላ ነው፣ እና የታየበት አንግል ነው የሚወስነው ባይ ነኝ። መንግስት የተቋሙን ጥያቄዎች ለመመለስ አዳዲስ የሚጣሉ ግብሮችን ጨምሮ እየወሰዳቸው ያሉ ኢኮኖሚያዊ እርምጃዎች የማህበረሰቡን ኑሮ እያከበደው ነው ሲሉም ዶክተር አብዱል መናን ይተቻሉ። ዓለም አቀፉ የገንዘብ ተቋም አይኤምኤፍ በበኩሉ በግምገማው የጥቁር ገበያ ጫና በከፍተኛ ሁኔታ መቀነሱንና ይህም የአገሪቱን የምንዛሬ ክምችት እንዲሻሻል ማድረጉን ገልጿል። ይሁንና አሁንም መንግሥት የበጀት ጉድለትን ለመሙላት ተጨማሪ አገር ውስጥ ብድር በመውሰድ ወደ ገበያው ካሰራጨ ግን የኑሮ ውድነቱን ሊያባብስ እንደሚችል አስጠንቅቋል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ ውስጥ የተከበራችሁ አድማጮች፣ ለምሽቱ የያዝናቸው መሰናዶች እነዚህ ነበሩ። ሰዓታችንም ተጠናቋል። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። በነገው ምሽት የመስታወት ፕሮግራማችን እንገናኛለን። ሰላም፣ በደህና ደሩ።